ወተሳለቁ ላዕሌነ ጸላእትነ እግዚኦ አምላካ ያላኔ እግዚኦ አምላካ ያላኔ እግዚኦ አምላካ ያላ ሚጠነ Riggers aka Liliana. Ah, Riggers aka Avriggers